ጋቢና ቪኦኤ! ጋቢና ቪኦኤ! ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ ነኝ። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው መጋቢት 7 2009 ዓ ም የጋቢና ቪዮ ዝግጅታችን ኮማንድ ፖስቱ ያለ ፍርድ ቤት ትዕዛዝ በቁጥጥር ስር መዋልን እና ሌሎች ክልከላዎችን አነሳ ዘግባለን። ቆሼ ተብሎ በሚታወቀው የአዲስ አበባ ከተማ ደረቅ ቆሻሻ ማስወገጃ ስፍራ በተፈጠረው የቆሻሻ ክምር መደርመስ ቤተሰቦቻቸውን ያጡ ሰዎች እስከዛሬ በማስፈለግ ላይ ናቸው ተባለ። የተለያዩ ከስድስት ሰባት የሚበልጡ እስካቫተር ማሽኖች እያወጡ ነበረ። ከዛ እዛ አካባቢ ላይ እንደተረዳሁት ከሆነ በሕይወት ያላገኟቸው ሰዎች እንደዚህ እዛ ቦታ ላይ ያመለከቱ ሰዎች አሉ። ሀና ረጋሳ ትባላለች በዛሬው እለት በቦታው ነበርኩ ብላ አስረድታናለች። ከአደጋው በቁፋሮ የወጣችና ቤተሰቦቿን ያጣች ከተኛችበት አለርት ሆስፒታል በስልክ አግኝተናታል።

ኢያ ና ኢትዮጵያ ጋዜጠኞችን በማሰር ከቀዳሚዎቹ አንዷ እንደሆነች ነው። ኢትዮጵያ ውስጥ ነፃ ጋዜጠኛ ለመሆን ከወሰንክ ራስን ሳንሱር ለማድረግ፣ ለመሸማቀቅ፣ ለመሳደድ፣ ለአደጋ ብሎም ለእስራት ለመዳረግ አሊያም ደግሞ በስደት ለመኖር አንዱን መምረጥ አለብህ። የሁማን ራይትስ ዎች የአፍሪካ ቀንድ ጉዳዮች ተመራማሪ ፊሊክስ ሆርን ናቸው። ሰዓት ከበቃን ሌሎችም ዘገባዎች ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻቸውን ስጡን። ለአየር እናበቃዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ ዜናዎቹን ይዘን ተመልሰናል። አፍሪካ ውስጥ ካለው ድርቅና የምግብ እጥረት በተጨማሪ ሌሎች ውስብስብና ድርብ የሆኑ ከፍተኛ ጉዳዮች መኖራቸው ተገለጸ። ከድርቅ ባሻገር የአየር ሁኔታ መለዋወጥ አሁን ላለው የአህጉሪቱ የምግብ ቀውስ ከፍ ያለ አስተዋጽኦ ማድረጉም ታውቋል። በተጨማሪም ወጣቱ ከእርሻና ከግብርና ሌላ የቢሮ ስራ ላይ መሰማራትን ስለሚመርጥ ይሄ ትልቁ አስደንጋጭና አሳሳቢ ክስተት መሆኑም ተነግሯል። በአሁኑ ወቅት ናይጄሪያ ውስጥ ያለው የምግብ ዋጋ መናርና ከግሽበት የመጣ እንደሆነም ይነገራል። የነዳጅ ዋጋ መናር፣ በግብርና እቃዎች ላይ የተጣለው ከፍተኛ የቀረጥ ጭማሪ፣ ሙስና፣ የቆየ የግብርና ባህል አለመኖርና ወጣቱ ወደዚህ ስራ ለመግባት ያለው ዳተኝነት፣ ሌሎችም ተጠቃሾች ናቸው። በሌላኛው ዜናችን ወደ ኬንያ ነው የምናመራው። ኬንያ ውስጥ በከብት ርቢ የሚተዳደሩ ሰዎች ከታጣቂዎች በሚደርስባቸው ጥቃት ከፍተኛ ስጋት ላይ መሆናቸው ተነገረ። የአይን ምስክሮች እንደሚናገሩት ኤኬ ፎርቲ ሰቨን ጠመንጃ፣ ጦርና መርዝ የተቀባ ቀስት በመያዝ በልዩ ልዩ የሀገሪቱ ክፍሎች የሚዘዋወሩ የቀንድ ከብት አርቢዎች የታጠሩ ግቢዎችን ኢላማ በማድረግ ጥቃት እየፈጸሙ ናቸው። ይህን ጥቃት ከቅርብ ወራት ወዲህ የጨመረ እንደመጣና በርካታ ሰዎችም ህይወታቸውን እንዳጡ ሌሎች ደግሞ ወደ መንግስት አቤት እያሉ እንደሆነ ይነገራል። እስካሁን ወደ 79 ያህል የሚሆኑ ህገወጥ ከብት አርቢዎች በቁጥጥር ስር እንደዋሉን የተገለጸው። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶቻችን እንመልሳችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ቦንሪስ ወደ መጀመሪያው ዘገባችን ስንጓዝ አዋጁን ተከትለው የወጡ መመሪያዎች የተቀመጡ ክልከላዎች የተወሰኑት መነሳታቸውን የአስቸኳይ ጊዜ አዋጅ ኮማንድ ፖስት አስታወቀ። ያለ ፍርድ ቤት ትዕዛዝ ማንኛውንም ሰው በቁጥጥር ስር ማዋልና ብርበራ ማድረግ እንዲሁም መልእክቶችን መቆጣጠርና መገደብ ከተነሱት ክልከላዎች መካከል መሆናቸውን የኮማንዱ ሴክረታሪያት አቶ ሲራጅ ፌጌሳ አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ልኳል። ከተነሱት ክልከላዎች መካከል አንዱ የኢኮኖሚ አውታሮች፣ የመሰረተ ልማቶች፣ የኢንቨስትመንት ተቋማት፣ የእርሻ ልማቶች፣ ፋብሪካዎችና መሰል ተቋማት የሚገኙባቸውን አካባቢዎች የተመለከተው ነው። በእነዚህ አካባቢዎች ከቀኑ 12 ሰዓት እስከ ንጋቱ 12 ሰዓት ከተፈቀደለት ሰራተኛ በስተቀር ማንኛውም ሌላ ሰው እንዳይንቀሳቀስ የተደረገው ክልከላ ተነስቷል። የተነሳው ሁለተኛ ክልከላ ደግሞ የሰዓት እላፊ መሆኑን የመከላከያ ሚኒስትሩና የኮማንድ ፖስቱ ሴክሬታሪያት አቶ ሲራጅ ፈጌሳ አስታውቀዋል። ክልከላዎች ሲ ሲጣሱ ከሚወሰዱ እርምጃዎች መካከል የተነሱ መኖራቸውንም አቶ ሲራጅ አብራርተዋል። በዋነኛነት አንደኛው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ማዋል ቀሪ እንዲሆን ተደርጓል። አዋጁ ስራ ላይ በሚቆይበት ጊዜ ኮማንድ ፖስቱ በሚወስነው ቦታ እንዲቆይ ማድረግ ይቻላል የሚለውም ቀሪ እንዲሆን የተደረገበት ሁኔታ ነው ያለው ተገቢውን የተሃድሶ ትምህርት በመስጠት የሚለቀቁትን መልቀቅ ለፍርድ መቅረብ የሚገባቸው ለፍርድ ማቅረብ የሚለውም ንዑስ አንቀጽ እንደዚሁም ቀሪ እንዲደረግ ተደርገዋል። ያለ ፍርድ ቤት ትዕዛዝ በማንኛውም ሰዓት ብርበራ ለማድረግ የአካባቢውን ፖሊስና ህብረተሰብ በማሳተፍ ወንጀል የሚፈጽምባቸው ወይም የተፈጸመባቸው ማናቸውም ንብረቶች በቁጥጥር ስር መዋል ወይም እንዳይንቀሳቀሱ ባሉበት ቦታ እንዲጠበቁ ማድረግ የሚለው ንዑስ አንቀጽም ቀሪ እንዲደረግ ተደርጓል። የአስቸኳይ ጊዜ አዋጁ መስከረም 28 ቀን ከመውጣቱ በፊትም ሆነ ከዚያ በኋላ ማህበራዊ ድረገጾች የተዘጉባቸው አጋጣሚዎች መኖራቸው፣ አንዳንዶቹም እንደተዘጉ መቀጠላቸው ታይቷል። እንደዚህ አይነት ሁኔታዎች ከየትኛው ክልከላ ጋር እንደሚገናኙ አቶ ሲራጅ አላብራሩም። መልእክቶችን የሚቆጣጠረውና የሚገድበው ክልከላ እንዲቀር መደረጉን ግን ጠቁሟል። በማንኛውም ሬዲዮ ቴሌቪዥን፣ በፎቶግራፍ፣ በምስል፣ በቲያትር፣ በፊልም የሚተላለፉ መልእክቶችን የመቆጣጠርና የመገደብ መብት የሚለውም ጭምር ወይም ደግሞ እርምጃ የሚለውም ጭምር ቀሪ እንዲሆን ተደርገዋል። ከዚህ በተጨማሪም ያለ ፍርድ ቤት ትዕዛዝ የተዘረፉ ንብረቶችን የመፈተሽና የመበርበርና ለባለቤቱ መመለስ የሚለው የሚለው ንዑስ አንቀጽም ጭምር ቀሪ እንዲደረግ ተደርጓል ማለት ነው። የተጠቀሱት እርምጃዎች እንዲነሱ የተደረጉበትን ምክንያት የመከላከያ ሚኒስትሩ አብራርተዋል። እነኚህ እርምጃዎች ቀሪ እንዲሆኑ የተደረጉበት መሰረታዊ ምክንያት አንደኛ አሁን ባለንበት ደረጃ ላይ የነበረው ሁከትና ብጥብጥ በከፍተኛ ሁኔታ የቀነሰበት ሁኔታ ነው ያለው። ይህ በመሆኑም በህጋዊ አግባብ በመደበኛ አግባቦች እነኚህ ችግሮች ሲፈጠሩ ወይም እነኚህ ክልክላዎች ሲጣሱ በመደበኛው የህግ አግባብም ጭምር መቆጣጠርና ተግባራዊ ማድረግ የሚቻልበት ሁኔታ ያለ በመሆኑ ከዚህ በተጨማሪ አንዳንድ ቦታዎች ላይ የሚነሱ የነበሩት ከህዝብ ጋር ይነሱ የነበሩት የጸጥታ አካላት ሳይሆን በጸጥታ አካላት ተመሳስለው እነኝን አጋጣሚ ተጠቅመው የተለያዩ የራሳቸውን ስራ ሲሰሩ የነበሩ ወይም ደግሞ አልፎ አልፎ ደግሞ ስነ ምግባር የጎደላቸው የጸጥታ አካላትም ጭምር ከመልካም አስተዳደር ጋር ተያይዞ እንደዚህ አይነት ድርጊቶች ሲሳተፉ የነበሩበትንም እድል ጭምር የሚያስቀር ስለሆነ ከአንዳንድ የህብረተሰብ ክፍሎች የሚነሱ የነበሩ ጥያቄዎች ስለነበሩ ይህን ታሳቢ በማድረግ እነኚህ እርምጃዎች እንዲቀሩ ተደርገዋል ማለት ነው። በህግ መሰረት በኮማንድ ፖስቱ የሚወሰድ የተሃድሶው እርምጃም እንዲቀር መደረጉን አቶ ሲራጅ አመልክተዋል። የአስቸኳይ ጊዜ አዋጁ እስከ መቼ እንደሚቀጥል የተጠየቁት አቶ ሲራጅ ይህ በመጨረሻ የሚወሰነው በህዝብ ተወካዮች ምክር ቤት መሆኑን አስታውሰዋል። የአስቸኳይ ጊዜ አዋጅ መርማሪ ቦርድ የራሱን ጥናት አድርጎ ለተወካዮች ምክር ቤት እንደሚያቀርብ፣ ምክር ቤቱም የሚመጡትን ሪፖርቶች መነሻ አድርጎ ውሳኔ እንደሚሰጥ ነው ያብራሩት። በመመሪያ ቁጥር አንድ ና በመመሪያ ቁጥር ሶስት ከተነሱት ክልከላዎችና እርምጃዎች ውጭ በመመሪያ ቁጥር አንድ ና በመመሪያ ቁጥር ሁለት ስራ ላይ ያሉት ክልከላዎች እንዳሉ እንደሚቀጥሉም ሚኒስትሩ ተናግረዋል። እንዳሉ ከሚቀጥሉት ክልከላዎች መካከል ሁከትና ብጥብጥ የሚያስነሳ ቅስቀሳና ግንኙነት ማድረግ፣ ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ፣ የአደባባይ ስብሰባ ማድረግ፣ ለህዝብ አገልግሎት አለመስጠት፣ በትምህርት ተቋማትና በስፖርት ተቋማት አድማ ማድረግ የመሳሰሉት ይገኙባቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁንም ዘገባችን ወደ አዲስ አበባ ነው የሚያመራው። ቅዳሜ ምሽት ላይ በኮልፌ ቀራኒዮ ክፍለ ከተማ ረጲ በተባለው የከተማው የቆሻሻ መጣያ ስፍራ በደረሰው አደጋ እስከዛሬ ድረስ በቦታው ፍለጋ እየተደረገ መሆኑን የዓይን እማኞች ለአሜሪካ ድምጽ ተናግረዋል። በዚህ ቦታ ላይ በደረሰው መደርመስ ህይወታቸውን ያወጡ ሰዎችን ቁጥር በተመለከተ ሮይተርስ የተሰኘው የዜና ወኪል ፖሊስን በመረጃነት ጠቅሶ በትናንትና ዕለት ሰማንያ ሁለት ሰዎች ህይወታቸውን ማጣታቸውን ዘግቦ ነበር። የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት ሀላፊ ሚኒስትር ዶክተር ነገሪ ሌንጮ ደግሞ ለአሜሪካ ድምጽ በትናንትናው ዕለት እንደገለጹት የሟቾች ቁጥር ሰባ ሁለት ናቸው ብለዋል የአሜሪካ ድምጽ ካነጋገራቸው ውስጥ ሃና ረጋሳ የተባለች የጤና ባለሙያ በድረገጽ ላይና በተለያዩ ገጾች ላይ አስተያየቶቹን በማስፈር ትታወቃለች ዛሬ ሁኔታውን ለመከታተል በቦታው ሄዳ እንደነበር ገልጻልኛለች ማምሻውን አነጋገርያት ያየችውን እንድትነግረኝ ጠይቅያት ነበር ጠዋት አምስት ሰዓት ከረፋዱ አምስት ሰዓት አካባቢ ነበረ ቦታው ላይ የደረስኩት። ያው መንገዶች ዝግ ናቸው፣ በእግር ነው የሚገባ ወደ ውስጥ። በደረስኩበት ሰዓት የተለያዩ ከስድስት ሰባት የሚበልጡ እስካቫተር ማሽኖች እያወጡ ነበረ። ከዛ እዛ አካባቢ ላይ እንደተረዳሁት ከሆነ በህይወትም ያላገኟቸው ሰዎች እንደዚህ እዛ ቦታ ላይ ያመለከቱ ሰዎች አሉ፣ እና እነሱ የሚጠብቁ ቤተሰቦች አሉ ማለት ነው። ያልወጡ ሰዎች ነበሩ በዛ ሰዓት ዛሬ ጠዋት ላይም የወጡ ሰዎች እንደነበሩ ነግረውኛል። አንቺ በነበርሽበት ሰዓት ምን ያህል ሰዎች ይሆናሉ ያየሻቸው ቤተሰቦቻቸውን የሚፈልጉ ሰዎች? እንግዲህ እኛን ወደዛ አላስጠጉንም። ብዙ አያስጠጉም። በዛ በኩልም ብዙ ሰዎች ነበሩ። እኔ በቆንኩበት በኩልም ብዙ ሰዎች ነበሩ። ግን ዋናው በ- በጀር እኛ የነበርነው በዚህ በኩል ዋናው በሚቆፈርበት ቦታ ላይ ነው ቤተሰብ ያለው እዛ ጋር ብዙ ሰው አያስጠጉም። ፖሊሶች ምናምን ስለማያስጠጉ እኛ በዚህ ጋር ነበርን ግን ብዙ ሰዎች ነበሩ። በቦታው ላይ በጣም ብዙ ሰው ነበረ። ሰዎች ለምሳሌ ከአደጋው የተረፉ ሰዎች የት ነው ያሉት? ከአደጋው የተረፉ ሰዎች ለአዘን የተቀመጡ ሰዎች ጎረቤቶቻቸው ጋር ያልፈረሰባቸው ወደ አካባቢ ላይ መጥተው ተቀምጠዋል። ግማሾቹ ግማሾቹ ደግሞ በብዛት አንድ ላይ ወደ ረጅም ዳስ ጥሎ እዛ አዘን ተቀምጠዋል። ከቦታው በቁፋሮ የተገኙ ወደ ተለያዩ ሆስፒታሎች እንደተወሰዱ የተነገረ ሲሆን ከእነዚህም መካከል አንዷ ወይዘሮ ምልአተ ደበበ ትባላለች። በአለርት ሆስፒታል ሕክምና እያገኘች እንደሆነ ገልጻልኛለች። ምን ነው? አሁን የት ነው ያለሽው? አለርት ክንጀት ነው። ምንሽ ነው የተጎዳሽው? ያው አደጋው ሲደርስ የት ነበር? ሻንቺ ቤት ውስጥ ነበር ከማን ጋር የነበርሽው? ያው ከቤተሰቦች ልጆች ማለቤት አራታችን አደጋ በፊት ቁቁታ ነበር። ከቁቁታ ብቅ ስል በር ላይ ስወጣ በቃ አዳረሰን ስናርጎናል አዳርሰናል ልጀን ዬ ስወጣ ስል በበሩ ላይ የያዘን በቃ እንዳለ እዚያ ወደፍን ስናረግ። ከዛ እንዴት ሆኑ ልጆችሽ? ከዚያ በቃ ያው ከጉድጓዴ ስቆፍሮ አወጡን። ያው የላታ የሩቅ ሀገር መስ ምናምን በዘመድ አምላክ በምንድን ነው ቆፍረው ያወጡሽ? ያው ግማሹም በዶዘር ነው ግማሹም ያው እኔ በሰው ነው የወጣሁት በሰው ብርታት። ልጆችሽስ? ልጆችን አይታወቁም። ባለቤትሽስ? እሱም አይታወቅም የት እንዳሉ። የስንት አመት የስንት አመት ልጆች ነበሩሽ? አንዷ የሰባት አመት ከሰባቱ አንዷ የአንድ አመት ከሰባቱ። ምን ያህል ጊዜ ሆናችሁ እዛ አካባቢ መኖር ከጀመራችሁ? አስራ አንድ አመታችን ነው ቤት ሰርታችሁ ነው የማን ነው ቤቱ? ተከራይተን ነው። ምንድን ነበር የምትሰሪው አንቺ? ምንም አልሰራ፣ ያው ተመላላሽ ያገኙትን ነው እንጂ ምንም አልሰራ። ባለቤትሽስ ምን ነበር የሚሰራው? ባለቤት ያው በየ ቤተ ክርስቲያኑ እየወዲ ያው ጠዋት ነው የሚሸጠው። እንደ ወጣሽ ወዴት ተወሰድሽ? ይኸው አልርት ንወሰዱ። ህክምና አገኘሽ? አዎ፣ ለጊዜ ድንገተኛ ክፍል እንትን አሉኝ። ከድንገተኛ ክፍል ደግሞ ውጭ ሰሌ ነበር። እንደገና ያው እኔ ዘመድ የለኝም፣ አድራሻ ማንም የለኝ የስም ሜዲያን ያሉ ህዝቤትም የለኛኋቸው እንደገና አስተያየት አድርገው ማረሻ ክፍል ሰጥተውኝ እዚያው ነው ያለ። የወይዘሮ ምልአተ ደበበ ዘመዶች ባለቤቷና ሁለት ልጆቿ አስክሬናቸው መገኘቱንና በዛሬው እለት ቀብራቸው መፈጸሙን ነገር ግን እርሷ በጣም ስለታመመች ሁኔታውን እንዳልገለጹላት ነግረውናል። Thank ወደሚቀጥለው ዘገባችን ስናልፍ የአሜሪካ መንግስት ለኢትዮጵያ መንግስት የሚሰጠው የገንዘብ እርዳታ ለታሰበለት ዓላማ መዋሉን ከአሜሪካ ጋር ያለው የንግድ ግንኙነት ትኩረት እንዲደረግበትና በኢትዮጵያ ያለው የዲሞክራሲዊና የሰብአዊ መብት ይዞታ ትኩረት እንዲደረግበት ለሚጠይቀው ሪዞሉሽን የፖለቲካ ትንተና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ተወካይና አራት ኢትዮጵያውያን ለዩናይትድ ስቴትስ ምክር ቤት አባላት የአፍሪካ ንዑስ ኮሚቴ አባላት ምስክርነታቸውን ሰጥተው ነበር። ለምስክር ሰሚ ሸንጎ ቀርበው ምስክርነታቸውን የሰጡት ስድስት ሰዎች የኢትዮጵያ መንግስት የዜጎቹን ዲሞክራሲያዊና ሰብአዊ መብት ይጥሳል፣ ከአሜሪካ በእርዳታ የወሰድነውን ገንዘብ ለፖለቲካ ፍጆታ መጠቀሚያ ያውለዋል ሲሉ ምስክርነታቸውን ሰጥተዋል። ለምስክር ሰጪዎቹ ከምክር ቤቱ አባላት ጥያቄዎች ቀርበውላቸው ማብራሪያ ሰጥተዋል። ጽዮን ግርማ ይህንን የተመለከተ ዝርዝር ዘገባ ይዛለች። ባለፈው ሐሙስ የካቲት 30 2009 ዓ ም በኒው ጀርሲው ኮንግረስማን ክሪስ ስሚት ጸሐፊነትና በሌሎች የዩናይትድ ስቴትስ ምክር ቤት የአፍሪካ ንዑስ ኮሚቴ አባላት ለቀረበው የኢትዮጵያን የሰብአዊ ሁኔታ የሚገመግምና እንዲሁም ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን እርዳታ ኃላፊነትና ተጠያቂነት ያለበት እንዲሆን መስፈርቶችን ለማስቀመጥ 128 ረቂቅ ሪዞሉሽን ስድስት ምስክሮችን ሰምቶ ነበር። ምስክርነቱን መስማት ያስፈለገው በኢትዮጵያ ያለው የዴሞክራሲና የሰብአዊ መብት ይዞታ ምን ይመስላል የሚለውን ሙሉ ስዕል ለማግኘት እንደሆነ ክሪስ ስሚት የምስክር መስማቱን ሂደት በንግግር ሲከፍቱ ተናግረው ነበር። ክሪስ ኢትዮጵያ በምስራቅ አፍሪካ ደህንነትን በማስጠበቅ ከአሜሪካ ጋር በትብብር በመስራት እንዲሁም እንደ ደቡብ ሱዳን በመሳሰሉት ሀገራት የሰላም አስከባሪ ኃይል በመላክና ሰላም በማስጠበቅ የአሜሪካ አጋር ሀገር ናት ብለዋል። ኢትዮጵያ የተባበሩት መንግስታት ድርጅት የሴኩሪቲ ካውንስል አባል ከሆኑ ሶስት የአፍሪካ ሀገራትም አንዱ አገር ሆና ተካታለችም ብለዋል። ነገር ግን የሀገር ውስጥ አስተዳደሯን በተለይ ደግሞ የዲሞክራሲና ሰብአዊ መብት አያያዟን በተመለከተ ቀደም ሲል የነበረው የኦባማ አስተዳደር ከኢትዮጵያ መንግስት ጋር በነበረው ጠንካራ ውይይት የመንግስቱ ባለስልጣናት በኢትዮጵያ ከፍተኛ ውጥረት እንዳለና ለዚህ ደግሞ በከፊል የመንግስት ስህተት እንደነበረበት አምነዋል ብለዋል። ክሪስ በውይይቱ ወቅት ተነስተው የነበሩ ነጥቦችን ዘርዝረው በቅርቡ የወጣውን የዩናይትድ ስቴትስ ስቴት ዲፓርትመንት የሰብአዊ መብት ሪፖርት ጠቅሰው በኢትዮጵያ አሁንም ድረስ በርካታ ሰዎች በእስር ላይ እንደሚገኙ፣ መንግስት በ2016 ለተቃውሞ በወጡት ሰዎች ላይ ከመጠን ያለፈ ሀይል በመጠቀም ሰዎችን መግደሉን እንደ ዶክተር መረራ ጉዲና፣ አቶ በቀለ ገርባ ያሉ የፖለቲካ መሪዎችን ጨምሮ ጋዜጠኞችንና በመንግስት ላይ ትችት የሚሰነዝሩትን በሙሉ አስሯል ብለዋል። የተለያዩ ምሳሌዎችን አንስተውም ከታሰሩ በኋላ የህክምና መብት አለማግኘት፣ ተደጋጋሚ ቀጠሮዎችን መስጠት የመሳሰሉት የህግ ጥሰቶች አብዛኛው በእስር ላይ የሚገኙ ሰዎች በኢትዮጵያ የፍትህ ስርዓት የሚያልፉበትን መንገድ ማሳያዎች ናቸው ብለዋል። የሚያሳዝነው የኢትዮጵያ መንግሥት ራሱን የሚያይበት መነጽርና የቀረው ዓለም የኢትዮጵያን መንግሥት የሚያይበት መነጽር ይለያያል። ይህ አንድ ሁለት ስምንት የተሰኘ የውሳኔ ሐሳብ የቀረበውም ኢትዮጵያ ውስጥ ያለውን ትክክለኛ ስዕል ለማሳየትና መንግሥትን በሚሠራው ሥራ ተጠያቂ ለማድረግ ነው። ክሪስ አያይዘው መንግሥት የራሱን ድርጊት መጋፈጥ ካልቻለ ቃል የገባውን ለውጥ ሊፈጽም እንደማይችል የገለጹ ሲሆን በአሁኑ ሰዓት ድርጊቱን የሚቃወሙትን ሁሉ አሸባሪና መንግሥትን የሚገለብጥ አድርጎ ይቆጥራቸዋል ብለዋል። የምስክር ሸንጎ ላይ የተሰየሙት ሌላዋ የኮንግረስ አባል ካረን ሩት ባስ ኢትዮጵያ ከፍተኛ እድገት እያስመዘገበች ድህነትን በመዋጋት ላይ ያለችና ኢኮኖሚዋ በፍጥነት እያደገ ያለች ሀገር እንደሆነች በአገዋ የአሜሪካ የንግድ አጋር የሆነች በአሜሪካ የሚገኙ ኢትዮጵያውያን ደግሞ ጠንካራ የአፍሪካ ዲያስፖራ መሆናቸውን ለሀገራቸውም በርካታ ሚሊዮን ዶላር የሚያስገቡ መሆናቸውን ጠቅሰው ነበር። ነገር ግን ይህ ሁሉ የሚሆነው ጠባብ የፖለቲካ ምህዳር ባለበትና የሰብአዊና የዜግነት መብት በታፈነበት ሀገር ላይ ነው ብለዋል። ከሁለቱ የኮንግረስ አባላት ንግግር በኋላ ከቀረቡት ስድስት ምስክር ሰጪዎች ውስጥ በጆርጅ ሜሰን ዩኒቨርሲቲ የአፍሪካ አጥኚ የሆኑት ቴረንስ ላይንስ የመጀመሪያው ንግግራቸውን የጀመሩት እንዲህ ያለ ምስክርነት ሲሰጡ ከ25 ዓመት በኋላ የመጀመሪያቸው እንደሆነ ገልጸው ነው። ቴረንስ በኢትዮጵያ የፖለቲካ ሁኔታ፣ የመንግስት አወቃቀር፣ ሀገሪቱ በውጭ ስላላት ግንኙነት፣ በሀገር ውስጥ ስላለው የዲሞክራሲና የሰብአዊ መብት አፈና የተለያዩ ምሳሌዎችን ማሳያዎችንና ንጽጽሮችን እያቀረቡ ትንታኔ ሰጥተዋል። የኢትዮጵያ መንግስት ስልጣኑን ለማጽናት የፖለቲካ ምህዳሩን በገሃድ በማይታይ ሁኔታ ዘግቷል። ግብረሰናይ ድርጅቶች እንዳይንቀሳቀሱ ለማድረግ አፈናውን ተጠቅሞበታል። የኢትዮጵያን መንግሥት አፈና በቅርብ ጊዜ መቃወም የጀመሩት ኢትዮጵያውያን የእስልምና እምነት ተከታዮች ነበሩ። ነገር ግን በ2015 ዓመተ ምሕረት በአውሮፓውያኑ የዘመን አቆጣጠር ደግሞ አዲስ አይነት ተቃውሞ ተነሳ። ይህ ተቃውሞ በስፋት የተቀሰቀሰው ኦሮሚያ ክልል ውስጥ ሲሆን ተከትሎም ወደ ሌሎች አካባቢዎች ተዛምቷል። ቴረንስ ላይንስ በቅርቡ ተከስቶ የነበረውን የተቃውሞ ሁኔታ መነሻና መጨረሻውን ካስረዱ በኋላ መንግስት ለዚህ ተቃውሞ የሰጠው ምላሽ ሁኔታውን ከባድ አድርጎታል ብለዋል። በማሰር፣ በመግደል በማስፈራራትና በመጨረሻም አስቸኳይ ጊዜ አዋጅ በማውጣት ተደምድሟል ብለዋል። አስቸኳይ ጊዜ አዋጁ የነበረውን ረብሻና ተቃውሞ መቀነስ ቢችልም ሀገሪቱን ግን በመንታ መንገድ ላይ ጥሏታል ብለዋል። ይህን ያሉበትን ምክንያት ለምክር ቤቱ አባላት በስፋት አስረድተዋል። በሁለተኛነት ምስክርነታቸውን የሰጡት የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ፊሊክስ ሆር ናቸው። በኢትዮጵያ ስልጣን ላይ ያለው መንግስት ህዝቡን እያስተዳደረ የሚገኘው ለራሱ ሙሉ ስልጣን በሚሰጠው መልኩ ህዝብን በማፈን ነው ብለዋል። Ethiopia remains among Africa's leading jailer of journalists. If you're an independent journalist, you must choose between self-censorship, Ethiopia, <Europe> and this Ethiopia uh, <Tulated> <divide> <Allāh> አንዱን መምረጥ አለብህ። በመንግሥት ላይ ትችት የሚያቀርቡ ጽሑፎች የሚስተናገዱባቸው ዌብሳይቶች ይታገዳሉ። አንዳንዴ ደግሞ ኢንተርኔት ሙሉ በሙሉ ይዘጋል። ገለልተኛ የሆኑ የቴሌቪዥን ጣቢያዎችና ራዲዮዎች በተደጋጋሚ ጃም ይደረጋሉ ወይም ይታፈናሉ። በአጠቃላይ ከመንግሥት ተጽዕኖ የጸዱ ነፃ መረጃዎችን ማግኘት ለኢትዮጵያውያን አስቸጋሪ ነው። የአሜሪካ ድምፅ ራዲዮ ለኢትዮጵያ በሦስት ቋንቋዎች ፕሮግራሞችን ያሰራጫል። ይህ ራዲዮ ለበርካታ ኢትዮጵያውያን የመረጃ ምንጭ ነው። ነገር ግን የኢትዮጵያ መንግሥት ብዙ ጊዜ ስርጭቱን ሲያስተጓጉልበት ወይም ሲያደናቅፍበት ይስተዋላል። ፊሊክስ አያይዘው የበጎ አድራጎት ድርጅቶች መዘጋታቸውን፣ ስልጣን ላይ ያለው መንግስት አንድ መቶ በመቶ ምርጫውን አሸንፊ ያለው ማለቱን፣ በአጠቃላይ በኢትዮጵያ መንግስት ላይ ትችት የሚሰነዝሩና የሚቃወሙ መታሰራቸውን፣ የተለየ ሀሳብ የሚያራምዱ የተቃዋሚ ፖለቲካ ፓርቲዎች እንዳይሰሩ እንደሚደረጉ ዘርዝረዋል። አድማጮች የዚህን ዘገባ ክፍል ሁለት በነገው ምሽት ይዘን እንመለሳለን። ከትምህርት ጋር ወደ ተያያዘ ዘገባ ነው የምናልፈው። ኢጁኬሽን ዩኤስኤ በአሜሪካ ውጭ ጉዳይ መስሪያ ቤት ስር በ170 ሀገሮች ውስጥ ከ400 በላይ የማማከሪያ ቢሮዎችን ከፍቶ ለእነዚህ ሀገሮች ዜጎች በአሜሪካ የከፍተኛ ትምህርት እድል ወይም የኮሌጅ ዩኒቨርሲቲዎች ውስጥ እንዲማሩ የሚያግዝ ተቋም ነው። በኢትዮጵያ ይህ ተቋም ከስምንት ዓመት በፊት እንቅስቃሴ መጀመሩንና ለኢትዮጵያውያን እድል መስጠቱን አዲስ አበባ የሚገኘው የአሜሪካ ኤምባሲ ካልቸራል አታሼ ሊፒንግ ለንጉሱ ታምሬ ማብራሪያ ሰጥተዋል። ንጉሱ ታምሬ ያነጋግሯቸው ነበር። የንጉሱ ጥያቄ የሚጀምረው ኤምባሲው ይህን ፕሮግራም መቼ ነው የጀመረው፣ ጉዳዩንስ ለተማሪዎች ተማሪዎች እንዴት ነው የሚያስተዋውቀው በሚል ነው። እዚህ ኢትዮጵያ ውስጥ የምክርና የድጋፍ ማዕከል በምሁራን የተሰራው ኤጁኬሽን ዩኤስኤ በኤምባሲ ውስጥ እንዲሁም በአዲስ አበባ የሚገኝ ብሔራዊ ሙዚየም ከባህር ዳር፣ መቀሌ፣ ጅማና ድሬዳዋም አለን። በእነዚህ ቢሮዎች አማካኝነት አሜሪካ ውስጥ እንዴት መማር እንደሚችሉ መረጃ እንሰጣለን። በምክር አገልግሎት ላይ የተሰማራ ቡድን ላለፉት ስምንት ዓመታት በሀገሪቱ ውስጥ አገልግሎት ሲሰጥ ነበር። ታዲያ ከዛ ወዲህ ምን ያህል ተማሪዎች ናቸው የዚህ እድል ተጠቃሚ የሆኑት? the number of Ethiopian students studying in the United States has steadily increased um, since የኤጁኬሽን ዩስኤ ማዕከላት በዚህ ሀገር መስራት ከጀመሩ ወዲህ አሜሪካ ሄደው በትምህርት ላይ ያሉ ተማሪዎች ቁጥር ቀስ በቀስ እያደገ መጥቷል። ለምሳሌ እንደ አውሮፓውያን አቆጣጠር ከ2015 እስከ 2016 ባለው ጊዜ ውስጥ 1500 ተማሪዎች ወደ አሜሪካ ተልከው በትምህርት ላይ ይገኛሉ። በአብዛኛው የመጀመሪያ ዲግሪያቸውን እየተማሩ ሲሆን ሁለተኛ ዲግሪያቸውንና የዶክትሬት ዲግሪያቸውን እንዲሁም ደግሞ በነን ዲግሪ ወይም ኦፕሽናል ፕራክቲካል ፕሮግራም ኦፒቲ የሚባለውን እየተማሩ ናቸው። ይህ የትምህርት ዕድል የሃይስኩል ተማሪዎችን ተጠቃሚ ያደርጋል ወይ ለሚለው ጥያቄ ሚስስ ሊ ፒንግሎ የኤምባሲው ባህል ጉዳዮች ኃላፊ ሲያብራሩ አይ፣ የለም። በኢትዮጵያ የዚህን አይነት እድል ወይም ኤክስቼንጅ ፕሮግራም የሃይ ስኩል ተማሪዎች አሜሪካ ሄደው እንዲማሩ የሚያስችል ፕሮግራም የለንም። በሌላ በኩል ግን በዚሁ ደረጃ ላሉ ተማሪዎች እዚሁ ኢትዮጵያ ውስጥ የእንግሊዝኛ ቋንቋቸውን እንዲያዳብሩ፣ እንዲሁም ሴቶችን ያሳተፉ ፕሮግራም ቀርጸው ተጠቃሚ እንዲሆኑ እያደረግን ነው። በ2015 እና 16 ከ1500 በላይ የከፍተኛ ትምህርት ተማሪዎች አሜሪካ ገብተው ትምህርታቸውን ለመቀጠል ፈቃድ አግኝተዋል ብለውኛል። ለመሆኑ እነዚህ ተማሪዎች እንዴት ነው የተለዩት? ምንስ መስፈርቶች ማሟላት ይጠበቅባቸው ነበር? ዩናይትድ ስቴትስ ውስጥ ገብተው ለመማር መጀመሪያ ሁሉም ተማሪ ጥሩ ውጤት ሊኖረው ይገባል። እያጠኑ ባሉበት የትምህርት ዘርፍም ጠንካራ በማህበረሰብ ውስጥ ተሳትፎ እያደረጉ ያሉ መሆን ይጠበቅባቸዋል። ትምህርታቸውን ሲያጠናቅቁም ምን መሆን እንደሚፈልጉ ግን ማስቀመጥ ዓላማም ሊኖራቸው ይገባል። አሜሪካ ሄዶ ለመማርም ፍላጎት እንዳላቸው ማሳየት ይጠበቅባቸዋል። በአሜሪካን ሀገር የትምህርት ተቋማት ውስጥ የውጭ ሀገር ተማሪዎችን ተቀብሎ ማስተማር ለረጅም ጊዜ የቆየ ቢሆንም ይህ ፕሮግራም ኢትዮጵያ ውስጥ የተዋወቀው ከስምንት ዓመት በፊት ነው። ለመሆኑ ኤምባሲው አሁን ኢትዮጵያ ውስጥ ያለውን የኢንተርኔትና የመገናኛ ብዙ ንጥረትን ግምት ውስጥ አስገብቶ የገጠሪቱን ኢትዮጵያ ተማሪዎች እንዴት ተጠቃሚ እንዲሆኑ መረጃ እያደርሳል? Yeah የአሜሪካ ኤምባሲ ይህንን መረጃ በገጠር ከተሞችም ለማዳረስ ጥረት አድርጓል። ይህም ለዚሁ ተግባር በማዕከል ያለውን ቢሮዎችን ጨምሮ በመቀሌ፣ በባህር ዳር፣ ጅማ፣ ድሬዳዋና አዲስ አበባ አማካሪ ባለሙያዎችን መድበን ተማሪዎች አስፈላጊውን መረጃ እንዲያገኙ አድርገናል። በተጨማሪም የኤምባሲው ሰራተኞች በሀገሪቱ የተለያዩ ክፍሎች ሲጓዙ ወደ ትምህርት ቤቶች ጎራ በማለት ከመምህራን ኃላፊዎች ጋር ስለ ትምህርት እድሉ ገለጻ እናደርግላቸዋለን። ከዚህ በተጨማሪም ኤምባሲው በራሱ ድረገጽ ላይ እና የፌስቡክ ገጹ በኩል ያለውን መረጃ ያሰራጫል። ሚስ ሊ ፒሎ እንደሚሉት የተለያዩ ኩባንያዎች ተማሪዎችን ተጠቃሚ የሚያደርጉ ጠቀም ያሉ ፕሮግራሞች ስላሏቸው በዚህ ፕሮግራም ተጠቃሚ ለመሆን አዲስ አበባ የሚገኘውን የአሜሪካን ኤምባሲ ድረገጽ እና የፌስቡክ ገጽ በመጎብኘት ሙሉ መረጃውን ማግኘት እንደሚቻል ሚስ ሊ ፒንግሎ ጨምረው ገልጸዋል። እንግዲህ የተከበራችሁ አድማጮች ስትከታተሉት የነበረው የጋቢና ቪዮኤን ዝግጅት ነው። ዝግጅታችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና መስታወት አራጋው ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያበረ ነው። በሙዚቃው ደግሞ ዲጄ ፋትሶ ጉዟቸው የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Don't go but that I'm a 加一颗石，爱做啥做啥做啥做啥，爱做啥做啥做啥做啥，爱做啥做啥做啥做啥，爱做啥做啥做啥做啥，哎，哎。